የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ ሐሙስ ግንቦት 1 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር። በአሰላ ከተማ በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ከ ሀያ በላይ መቁሰላቸውን የከተማው ፖሊስ ለአሜሪካ ድምፅ ገለጸ። ዛልኮላይ ተመቷል። ከዛ በመነሳት ያው ነገሩ ወቅጣጫው እንደቀየረ ነው እኛም የተረዳ ነው። ዝርዝር ዘገባውን በምሽቱ ቅንብራችን ሰማላችሁ። በሌላ ዘገባ ደግሞ ወደ ጅማ ተጉዘን በዚያ አለ የተባለውን ግጭት የሚያብራራ ዘገባ ይዘን እንመለሳለን። ሌሎች ለምሽቱ ያሰናደናቸው ፕሮግራሞችም አሉን። ፕሮግራሙን በመምራት ፂዮን ግርማ እና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። ሰሜን ኮሪያ ሁለት የአጭር ርቀት ተውዘግዛጊ ሚሳይሎች የሚመስሉ ተኩሳለች ሲል የደቡብ ኮሪያ የጦር ኃይል ዛሬ አስታውቋል። ፒዮንግያንግ ሚሳይል ስትተኩስ ከአንድ ሳምንት ባነሰ ጊዜ ውስጥ ሁለተኛ ጊዜዋ መሆኑ ነው። አንደኛው ሚሳይል 420 ኪሎ ሜትር፣ ሁለተኛው 270 ኪሎ ሜትር ርቀት መወንጨፉን ነው የደቡብ ኮሪያ ጦር ኃይል የኢታማዦር ሹም በመግለጫቸው ያስታወቁት ሚሳይሎቹ ከሰሜን ምዕራቡ የሰሜን ኮሪያ ፒዮንጋ ክፍለ ግዛት ወደ ምስራቅ መተኮሳቸውን መግለጫው አብራርቷል። ትናንት ረቡዕ ደቡብ አፍሪካውያን ያካሄዱት ምክር ቤት ምርጫ ድምጸ ቆጠራው ተጀምሯል። ይህ ምርጫ ለረጅም ጊዜ ስልጣን ላይ የቆየው የአፍሪካ ብሔራዊ ኮንግረስ በከባዱ የሚፈተንበት እንደሚሆን ተነግሯል። በቆጠራው ቅድመ ውጤት መሠረት ኤ ኤን ሲ እየመራ ነው ነገር ግን ከፊተኞቹ ምርጫዎች በጣም በሚያንስ ቁጥር ነው እየመራ ያለው። ሌላው በድምፅ ቆጠራው የተደረሰበት ደጋግመው ድምፅ የሰጡ መራጮች አሉ የሚል ውንጀላም እየተሰማ ነው። ዛሬ ባለሥልጣናቱ ብዙ ሚሊዮኖች ድምፆችን የቆጠረ ሲሆን አንዳንድ ዜጎች ከአንድ በላይ ድምፅ ሰጥተዋል የሚለውን ውንጀላ በአስቸኳይ እንመረምራለን ብለዋል። እስካሁን አራት ሰዎች በቁጥጥር ሥር ውለዋል ያሉት ባለሥልጣናቱ የምርጫውን ውጤት በሕጉ መሠረት በሰባት ቀናት ውስጥ እናስታውቃለን ሲሉ ቃል ገብተዋል። የዩናይትድ ስቴትስ ኮንግረስ የመወሰኛ ምክር ቤት የደህንነት ኮሚቴ ለፕሬዚዳንቱ ልጅ ለዶናልድ ትራምፕ ጁኒየር መጥሪያ ልኮላቸዋል። ዛሬ በወጡ ዘገባዎች መሰረት ለፕሬዚዳንት ትራምፕ የበኩር ልጅ ኮሚቴው እንዲቀርቡና እንዲነጋገሩ መጥሪያው የተላከው እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ለሌላ ለሌላ የሴኔቱ ኮሚቴ ስለሰጡት የምስክርነት ቃል ሊጠይቃቸው እንደሆነም ተገልጿል። ትራምፕ ጁኒየር የሰጡትን ቃል በተመለከተ ጥያቄ የተነሳው የፕሬዚዳንቱ የቀድሞ ጠበቃ ማይክል ኮሆን ሞስኮ ውስጥ ትራምፕ ታወር ለመገንባት በ2016 ዓ.ም ከዶናልድ ትራምፕ ጁኒየር ጋር በተደጋጋሚ ተወያይተንበታል ብለው ለተወካዮቹ ምክር ቤት የምስክርነት ቃላቸውን መስጠታቸውን ተከትሎ ነው። ትራምፕ ጁኒየር ስለዚህ ጉዳይ የማቀው በጣም ጥቂት ነው ብለው ለሴኔቱ የፍትህ ኮሚቴ ቃላቸውን ሰጥተው እንደነበር ይታወሳል። የሴኔቱ የስለላ ኮሚቴ የሩሲያን የምርጫ ጣልቃ ገብነትና የትራምፕ ቤተሰብ የከዚች አገር ጋር ያለው ግንኙነትን በተመለከተ ላለፉት ሁለት አመታት ሲመረምር ቆይቷል። የፕሬዚዳንቱን ልጅ ይቅረቡ መባላቸው ልዩ መርማሪው ሮበርት ሞለር ሪፖርታቸውን ማቅረባቸውን ተከትሎም ኮሚቴው የራሱን ምርመራ መቀጠሉን የሚያመላክት መሆኑን ተገልጿል። በኢራን የኢንዱስትሪ ብረታብረት ላይ የተነጣጠሩት አዲሶቹ ማዕቀቦች ሁለቱን እጅግ አትራፊ የሆኑ የኃይል ምንጭ ነክ ያልሆኑ ውጭ ንግዶች እንደሚመቱባት የኢራን መንግሥት አሕዛዊ ሰነድ የተመለከተው የቪኦኤ የፋርስ ቋንቋ አገልግሎት ዘገበ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን ለግንባታ ከሚውል ጠንካራ ብረትና ከአልሙኒየም እንዲሁም ከመዳብ ውጪ ንግዶ ከመዳብ የውጭ ንግዷ ገቢ እንዳታገኝ የሚያደርግ አስፈጻሚ ትዕዛዝ ትናንትና ፈርመዋል። አድማጮች ለሰዓቱ የያዝናቸው አጠር አጠር ያሉ የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር የምትከታተሉት ከጋቢና ቪዮኤ የምተላለፍላችሁን ዝግጅታችንን ነው። እዚህ ዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ ነው የምንገኘው። በአሰላ ከተማ በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ከሀያ በላይ መቁሰላቸውን የከተማው ፖሊስ ገልጿል። ግጭቱ የእምነት ተቋማት ግንባታ ቦታን ምክንያት ያደረገ ቢሆንም ፖለቲካ ዓላማ አለው ይላል የአሰላ ከተማ ፖሊስ መምሪያ። ሙክታር ጀማር ተጨማሪ ዘገባ አለው። ስሙ እንዳይጠቀስ የጠየቀው የአሰላ ከተማ ነዋሪ እንደገለጸው ትላንት ማክሰኞ መጋቢት ሰላሳ ንጋት ገደማ ከከተማዋ ባለው ባዶ ቦታ ላይ ሰዎች የመስጊድ ማሰሪያ አጥር እያጠሩ መሆናቸውን ያስተዋሉ ሌሎች ሰዎች መስጊድ እዚህ መገንባት የለበትም በማለት ግጭት ማስነሳታቸው ነው ችግር የፈጠረው ይላሉ። መስጊድ ነበራሉ ነበር አሉ። በምሽት ጠዋት ላይ እዛ ሰፈር ያሉ ክርስቲያኖች ያን መስጊድ በማፍረስ በዛ ምክንያት ተጣሉ። መሬቱ ኮሌጅ አካባቢ ነው ያለው። የመንግስት ኮሌጅ አትሌ ቀሚሳ የሚባል እዛ አካባቢ ቤተክርስቲያንም የለም። መሬቱ የመንግስት ይመስለኛል። ከዛ በፊት በማንም የተያያዘ አይመስለኝም። በዛ የተጣሉ ነው። መጨረሻ ላይ ግን ነገሮች የሃይማኖት ሳይሆን ሌላ ብሄር የሚመስል አይነት ሆነ። ምክንያቱም አንዳንድ ድርጅቶች ተመትተዋል። አንድ ኢኮኖሚስ የሚባል ኮሌጅ ተመትተዋል። ከዛ በመነሳት ያው ነገሩ አቅጣጫው እንደቀየረ ነው እኛም የተረዳነው። መጨረሻ ላይ ምን ያህል ሰው ተጎድተዋል አንተ እስከምታውቀው ድረስ? ሆስፒታል የገቡት ሰላሳ በላይ ናቸው የሚል ወሬ ሰምተናል። ሀይሉ ከቡ የተባሉ የአሰላ ከተማ ነዋሪ ለአሜሪካን ድምፅ እንደተናገሩት ግጭትና ሁከት ከግንባታው ቦታ በመስፋፋት ወደ መሀል ከተማው መሰራጨቱንና ወደ ቡድን ግጭት መሸጋገሩን ገልጸዋል። የግጭቱ ተካፋዮች ከዚያም የግለሰቦችንና የመንግስት ህንፃን በድንጋይ መደብደብ ያዙ። የጸጥታ አካላት በመሀል ገብተው ግጭቱን ለማብረድ ሲሞክሩ ተኩስ ተከፍቶ ብዙ ሰዎችም ጉዳት ደርሶባቸዋል ይላሉ። ያንን እዚህ ጋር በምል ያው ከቤተ ክርስቲያን ደውል ተሰምተው ከዛ በኋላ ሰዎች ተሰባሰቡ። የጸጥታ አካላትም እነኝ ሰዎች አጭቦ ምናምን ሲሄዱ እኔ በይነ ያቻለን ከቤተ ክርስቲያን ደውሉ ሊሰማ የቻለው ከምን አንጻር ነው? የቤተ ክርስቲያን ይዞታ ስራ አይገኝም ቦታው አይገኝም በጣም እራራቃል በግምት ከአምስት መቶ ሜትር በላይ ነው ቦታው ማለት ነው ከዚያ ችግሩ ለሃይማኖት አስመስለው ችግር ለመፍጠር ምናን የሚሞክረው በየጊዜው በከተማችን ከዚህም በፊትም ያው ዛቻ ምናን ነበር በየጊዜው ማለት ነው ስማቸው እንዳይጠቀስና ድምጻቸው እንዳይቀረጽ የጠየቁት ሌሎች ያነጋገርናቸው የከተማዋ ነዋሪዎች የግጭቱን መንስኤ በተመሳሳይ መልኩ ገልጸዋል የሙስሊሙና የኦርቶዶክስ እምነት አባቶችን ስለ ግጭቱ እንዲያስረዱን ያደረግኩት ጥረት አልተሳካም። ነገር ግን ትላንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን አስተያየታቸውን የሰጡት የሁለቱም ወገን እምነት አባቶች ጉዳዩ ህዝብን ከማጋጨትና እኩይ ድርጊት እየዘለለ እምነታዊ ተልዕኮ የለውም ብሏል። ስለ ግጭቱ ለአሜሪካ ድምፅ መግለጫ የሰጡት የአሰላ ከተማ ፖሊስ መምሪያ አዛዥ ኩማንደር ታደሰ ሽብሩ የግጭቱ መነሻ የነበረው ቦታ ንብረትነቱ የመንግስት ነው ለመስጊድ መስሪያ ተጠይቆ ነበር። ነገር ግን ምንም አይነት የግንባታም ሆነ የይዞታ ፍቃድ አልተሰጠበትም ብለዋል። የግጭቱ ምክንያት የመለየቱ ጉዳይ በምርመራ ላይ እንዳለ ጠቅሰው፣ ግጭቱን አባብሰዋል ያሉትን ነጥቦችም ተናግረዋል። አሁን ስናጠናው ግን ከዘጠኝ ወር በፊት ጥያቄ ቀርቦ ነበር እና በተወሰኑ አካላት ግሪን ኤሪያ ነው፣ ሊሰጥ አይገባም የሚል ሀሳብ ቀርቦ እንደነበረ አሁን አጫጭር ኢንፎርሜሽኖች እየመጡ ነው። ይሄ ማን ነው ያለው እንዴት ተባለ ብለው ነገር በኋላ ወደፊት አጣርተን የምናቀርበው እንዳለ ሆነ፣ ከዚህ ጋር ታይዞ ግን ሳይፈቀድለት ግንባታ የገነባ አካል አለ። አዎ አለ። ተፈቅዶለት ያላልተፈቀደለትም እስካሁን ባለ መረጃ የተፈቀደ ነገር የለም ነው የሚለን የመሬት አስተዳደር እና የከተማው መስተዳደር አካላት። ቢገነባም ደግሞ ይህን ግንባታ ሊያፈርስ የሚችለው አፍራሽ ግብረ ኃይል የጸጥሰው አካል ወይም ደግሞ ከተማውን የሚያስዳድ የከተማ መስተዳደር ነው ይሄን ነገር የሚያደርገው ሊያፈርሱና መብት የሌላቸው አካላት ደግሞ ቦታውን መከልከል ወይም ደግሞ መጠየቅ ወይም ደግሞ አላግባብ ነው እዚህ አካባቢ የተገነባው የሚል ጥያቄ ማቅረብና በህግ መከራከል ያለባቸው አካላት ወደ ማፍረስ ና ወደ ግጭት ከፀጥታ አካል ቁጥጥር ውጭ ሆነ ወደ ግጭት መሄድም አግባብ አይደለም ይሄን ጥያቄ የሚያስነሳ ነው ይሄ ግጭት ደግሞ እንዲባባስ ከማድረግ አንጻር ማን ነው ይሄን ደወል የደወለው እውነት የቤተክርስቲያኑ አገልጋይ ሰው ነው ወይስ ደግሞ ከውጭ የገባ ሰው ነው የሚለውም ይሄኛው ምርመራ የሚያስፈልገው ነገር ነው የቤተክርስቲያኑ አስተዳደሮች ማን ነው ደወል ያስደወለውና? ነገሮች ወደ ግጭት እንዲሄዱ የተደረገው እንደ ነገር አመጣት እኮ በዚህ ሰዓት ቁጭ ብለን በዚህ ደረጃ ልናወራበት የምንችልበት ነገር አልነበረም የተፈጠሩት ሁኔታዎች። ስለዚህ በእነኚህ በምርመራ የሚጣሩ ነገሮች ናቸው። ሁሉም ተጠያቂ የሚሆኑበት እንዳለ ነው። ምርመራ አቅጣጫችን የሚያሳዩ እስካሁን በደረሰው ችግር ምን ያህል ሰው ላይ ጉዳት ደርሷል ከሞትም ይሁን ከአካል ጉዳት ጥይት፣ ጉዳት ሶስት ሰው ነው። ከሶስት ሰው አንድ ሰው ሞቷል፣ ሁለት ሰዎች በሕክምና ላይ ናቸው። ሌሎች በድንጋይ በዱላ የተጎዱ ሰዎች በሀያ ቤት እስከ ሀያ የሚደርሱ እና ከዛም ቁጥራቸው ሊዘል ይችላል የሚባል ነገር አለ። ዞሮ ዞሮ ግን በአሁኑ ሰዓት የምርመራ ቡድኑ በጥይት የተመታ ወይም ደግሞ በዱላ የተመታ አለዛ ደግሞ በሽሽት ላይ ያለ የወደቁና የተጎዱ በሚል እየለያቸው ያለ ስለሆነ በቀጣይ ምርመራ ሂደታችን ሁሉንም አቃርተን የምናቀርብ ይሆናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሞክታር፣ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ጅማ ይወስደናል። ጅማ ውስጥ ግጭት ተከስቶ የሰው ሕይወት መጥፋቱ፣ ንብረት መውደሙና ሰዎች መፈናቀላቸው እየተሰማ ይገኛል። አዲሱ አበበ የከተማውን ነዋሪና የአካባቢውን አስተዳደር አነጋግሮ ተከታዩን ዘገባ ይዘዋል። በጅማ ዞን ሊሙ አካባቢ ነዋሪዎች ከቤቶቻቸው መፈናቀላቸውና በየአብያተ ክርስቲያኑ ተጠልለው እንደሚገኙ አንዳንድ ሚዲያዎች መዘገባቸው ታውቋል። ግጭቱ ብሔርም ሃይማኖት ተኮርም መሆኑን ነው የዘገቡት። የጥቃቱ ሰለባዎች ከተባሉት መካከልም ከአገልግሎቴ ተቋርጬ ተጠልዬ ነው የሚገኘው ያሉት አንድ የቤተ ክርስቲያን አስተዳዳሪ ለአሜሪካ ድምፅ የሰጡት አስተያየት አለ። አባ ቢተው ገረመው ይባላሉ። በአካባቢው ያለች የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ መሆናቸውንም ገልጸውልናል። ይህ ነገር የሆነው በመጀመሪያ ጊዜ በሁለት ሺ አስር የካቲት አስራ አንድ ቀን ብዙ አጀው እንዳሰኘው የሚባል ወጣት በቃ ከቤቱ ወጥቶ ከብት ፈልጋለሁ ሲል ነው አሉ። በጫካ ገዛው ተቆራርጦ በሁለተኛው ቀን ተፈልጎ ተገኘ። እንደገና ደግሞ በዚያው ደግሞ በሁለት ሺ አስር መጋቢት አራት ቀን ግርማ ጋሹና ሰንታ ታሪኩ የተባሉ እቃ ጭነው ወደ ሀገር ቤት እንገባለን ሲሉ ከመኪና ላይ አውርደው በአሰቃቂ አገዳድል የኋሊት እጃቸውን አስረው ቆራርጠው ገድለዋል። የት ሀገር ወደ የት ሀገር ነው የሚሄዱት? ወደ አማራ ክልል። እሺ። ሌላው ሹፌሩም ፖሊስ ጣቢያ ሄዶ ቃሉን ሰጥቷል ተብሏል። እንግዲህ በዚያም በኩል ሊጠራ ይችላል። ብዙዎች በድንኳን ተጠልለው አረጋውያን በሶታቸውን በምሬት ሲገልጹ ነው በሚዲያ የተዘገበው። ማን ነው ይህን ጥቃት የሚያደርሰው? አባቢተው በአይኑ የተከሰተ ነገር የለም። በውስጡ መችም ፍራቻ ስላለ እኛ የምናውቀው ነገር፣ በአይናችን ያየነው ነገር የለም። የሚሞተው ኦርቶዶክስ ሃይማኖት ያለው ነው። መስቀል ያሰረው ነው የሚሞት፣ የሚሰደድም እሱ ነው። እንግዲህ አድራጊውን እኛ ተከታትለን ምንም ምን ያየው በአይን ወርም እንግዲህ ቀበሌው እናንትኑ ያለው ኢንፎርሜሽን ያውቃል የሚገለውን ሳያቀይቀርም እኔ ግን በአይን ያየሁት ነገር የለም። ግን እነዚህ ሰዎች ከዛ አካባቢ የወጡ ናቸው ወይ እዛ የሚታወቁ ናቸው? አይ ይሄ ነው ብዬ የምለው ጉዳይ ስላልኖረ እኔ ቤተ ክርስቲያን ነው የማገለግለው። ሁኔታው ያው ከሌላም ይመጣ ያው ያሎች የሚሆኑ መቼም አሁን ተጊዜው ጋራ የተያያዘ ስለሆነ መለየት አልችል። የት ቤተ ክርስቲያን ነው የሚያገለግሉት? አባ ፈርጢ ኪዳ ንብረት ነው ያለሁት። አሁን እያገለገሉ ነው? ሰላም ነው አካባቢው? ታዲያ አይደለም እንጂ በቤተ ክርስቲያን እንደዚ ተጠልለን የቀረብች የሞቶችን እኳ አልጨረስኩለትም። በጠቅላላው ስድስት ሰዎች አንገት አንገታቸው እየተቆረጡ ነው የኋሊት እየታሰሩ የግርግሪት ሰውነታቸው ጫንቃቸው እየተቆረጠ አንገታቸው ናይ በሊል እየተቆረጠ ስድስት ሰዎች በእኔ ቤተ ክርስቲያን ቀብሬያለሁ። በአካባቢ ባሎችም ስንቆጠራቸው ወደ አስራ አምስት ይሆናሉ። ሸገር ብለን ወደ ወዲያማድ ወደ ደደስታም የባቡር ጎረቤቶች እነሱ ጭምር ነው የተሳደዱት እና ወደ አስራ አምስት ይሆናሉ። እኔ የማገለግለው ግን ሰርቲ አዲስ ልማት ቅዱስ ኪዳን እምረት አላፊ ነበርኩ። ኩን የሚፈሳድ አሁን በሌላ ተጠግቼ ነው ያለው። እንኳን ሌላ የምለብሰው ልብሴን እንኳን ሳልየው ወጣሁ። የሚገደል አማራ ነው። ገበያ ላይም ዱላ የሚመታ መስቀል ያደረገ ነው። እና እነዚህም የተሳደዶችም የተሰደ ወጡች አማራዋይ ናቸው። አንድ መቶ ሰማንያ ሰዎች ወጥተዋል። ደግሞ አሁን አስራ አምስት ሰዎች በቤተ ክርስቲያን ተጠልለን ነበር። የሚጠይቀን ስናጣ አሁን በየስፍራችን ተመናጭበናል። እንዴት እንደደረሰ አባ ቤተው ገረመውን። አመሰግናለሁ። ለመሆኑ የአካባቢው በተለይም የጅማ ዞን አስተዳደር ይህን ጉዳይ ያውቃል? ካወቀስ ይህን ጥቃት የሚፈጽሙ አካላት እነማን ናቸው? ምንስ እርምጃ ተወስዷል? ከአስተዳደሩ ምላሽ አግኝተናል። አቶ አብዱል ከሪም የጅማ ዞን አስተዳዳሪ ናቸው። አንዳንድ ሚዲያዎችና የፌስቡክ ጦማሪዎች የህዝብን አንድነትና አብሮነት ለምን ለማደፍረስ እንደሚፈልጉ አይገባኝም ያሉት አስተዳዳሪው፣ በዚህ ዞን ውስጥ ግን ብሔርም ሆነ ሃይማኖት ተኮር ጥቃት ፈጽሞ አልተካሄደም ብለዋል። እውነት ለመናገር በጅማ ህዝብም በጅማ ዞን ውስጥ በዚህ በልሞኮሳ የሚባለው ወረዳ ላይ እንዲህ አይነት በጣም ብሔር መልክ ያለው አልፎ እምነትን መልክ ያለው ነገር ጭራሽ የተፈጸመ ነገር እንደሌለ እርግጠኛ ሆኜ የማንሳት እፈልጋለሁ። ከዚህ ባለፈ ግለሰቦች ደረቅ ወንጀል አንዱ አንዱን በተለያየ ምክንያት በራስ ቂም በተለያየ ምክንያት ችግሮች ይፈጠራሉ። ይሄ የተለመደ ነገር ነው። በእርግጥ ይሄ ወንጀለኛውን ለይቶ ለህግ የማቅረብና የህግ የበላይነት ማስከበር ምንም በላይ የመንግስት ኃላፊነት ነው ኃላፊነት ነው ብለን ነው ብናም ነው ከዚህ ውጭ የአማራና የኦሮሞ ወይም የጉራጌና የትግራይ ህዝብ ብሎ በመለየት የሚካሄድ ጥቃት እንደሌለ ይልቁንም በአንድነትና በመከባበር ህዝቡ ሲኖር ነው የሚታየው ብለዋል። ይህን ጉዳይ በተመለከተ የሚቀርቡ ዘገባዎች ግን በርካታ ህዝብ ተሰባስቦ በድንኳን ተጠልሎ ብሶቱን ሲያሰማ ነውና የሚታየው አቶ አብዱል ከሪም ይህን ለማየት ወይም ለማድመጥ እድል አግኝተው እንደሆን ጠይቂያቸው ነበር አሁን እዛ አካባቢ ይሄ ዘግቧል የተባለው እጅግ በጣም የተቀነባበረ ሆን ብሎ ብሄርና ብሄር አሁንም እነዚህ ወንድሞቻችን እና አብረን የምንኖራቸው አካሎች እዛው ነው ያሉት። የሚገርመው ነገር ቤተ ክርስቲያን ለመሳለም የሚሄዱ ሰዎችን እያሰባሰቡ ሌላ አይነት ትርጉም የሚሰጠውና በግል በቂ በቀል የተፈጠረ ወንጀልን የብሄር መልክ የእምነት መልክ እንዲይዝ አደርገው የሚያነሱ የሚዲያ ሰዎች ለመሆኑ ይሄን ዘገባ አይተውታል? በእርግጥ እኔ አላየሁትም፣ ተከታትዬ አጋጣሚ አግኝቼ አላየሁትም። እኛ እንዲያውም ሰሞኑን የህዝብ ለህዝብ ስብሰባ አድርገን ትልቅ ህብረት የታየበት ሁኔታ ነበር ያሉት የዞኑ አስተዳደሪ አቶ አብዱልከሪም፣ ማንኛውም ሚዲያ የሐሰት ዜና ከማቅረብ ሊቆጠብና ቅድሚያ ማጣሪያ ሊያደርግ እንደሚገባ ያሳስባሉ። አሁን ለምሳሌ የብሔር ብሔረሰብ ስንቀል ትናንት ወዲያ አቅርበን አሁን ከተባለው ጋሌ ከምትባለው አዲስ ልማት ከምትባለው ቀበሌ የመጡ ወንድሞቻችን ከአማራ ብሔር ብሔረሰብ ተወላጅ፣ ከጉራጌ፣ ከኦሮሞ፣ ከሁሉም መጥተው እዚህ አንድ ላይ ትልቅ መድረክ ሰፊ መድረክ አካሂደን ቆየ ነው እጅግ በጣም በሚያረካ ስሜት በሚቀሰቅስ ህዝቡ አንድነቱ ምን ያክል እንደሚፈልገውና ለዚህም ደግሞ መቆም አብሮነቱን ማጠናከር እንዳለበት ህዝቡ ተነጋግሮ፣ እኛ ሁን እየተጠራጠር ነው ያለ ነው። የበለጠ ሰላምና ጠንካራ የሆነ ግንኙነት ሲፈጠር፣ ሌላው ሀይል በዚህ በተቃራኒው አንታጎኒስቲክ የሆነ ሀይል ደግሞ ለምን ይህን ያክል ውጫና ቅንብር የሚዲያ ዘመቻ ህዝቡ ከታሰበ እውነት ለመናገር ማለት ነው ከማንም በላይ የእኛ ኃላፊነት ነው። ስለዚህ ማንኛውም ሚዲያ የእናንተም ቢሆን ቪኦኤም ቢሆን ታማኝ የሚጭ ከሆነ በትክክል ቪዲዮ ማጣራት መቻል አለበት። አንድ ሰው በብስክሌት ከቡልቡሎ ወረዳ ወደ ሊሙ ሲሄድ መገደሉን አንድ ስማቸው እንዳይገለጥ የጠየቁ ገልጠውልናል። እና ከዚሁ ጉዳይ ጋር ተያይዘ ደግሞ በቀረበ አንድ የሚዲያ ዘገባ ጌትነት የተባለ ሰው እርሻ ውሎ ወደ ቤቱ ሲገባ አንገቱ ተቆርጦ መገደሉን፣ ሌሎች ስድስት ሰዎችም በተመሳሳይ ሁኔታ መገደላቸውን በዘገባ ተመልክቷል። ይህን ዘገባ በተመለከተ አቶ አብዱልከሪም እንዲህ ይላሉ። ግድያው ያልከው ከአንድ ወር በፊት በግለሰብ ቂም እርስ በርስ ወንጀል ተፈጽሟል። ማንም ይግደል ማንም ገዳይ ወንጀለኛ ነው። ተጠርጣሪው ወንጀለኛ ያመለጠው ከአንድ ብሔር ነው ተብሎ ሁሉ እየተፈለገ ነው። ሁሉም ቢሆን ማለት ነው። ይሄ የግለሰብ ቂም ጉዳይ እንጂ በተዘገበው መንገድ ብሔርና ብሔረሰብን ለማናወቀር ያለውን አቅጣጫ ለማስያዝ እና ድራማ መሰራት የለበትም ብዬ ነው የማምነው ነገሩ የቆየ ይሁን እንጂ ግን ተፈጽሟል ነው የሚሉኝ የተፈጸመው ብሄርን አይደለማ ወንጀል እኮማ እሺ ብሄር ከብሄር ጋር አይሆን እንጂ ሰው ተገሏልና ለምንድን ነው የተገደለው ገዳዩስ ማን ነው አጣራችሁ ወይ የግለሰብ የተጠረጠሩ የተያዙ አሉ በደረቅ ወንጀል ያመለጠ ከአካባቢ የሸሸ አለ በቂም ከሱ ጋራ እጅግ በጣም ቤተሰቡም የሚያውቅ አካባቢውም የሚያውቅ እጅግ በጣም ሲፈላለ እየተሰደዱ የነበሩ ሰዎች አካባቢውን ለቆ ያመለጡም አሉ። ተመሳሳይ ብሄር ያለ ይሄ ግን ይሄ አንድ ሰው ያሉት። እኔም እዛ አካባቢ ካገኘሁት መረጃ ለመግለጥ ከቡልቡሎ በብስክሌት ወደ ሊሙ ሲሄድ አንድ ሰው ተገኝቶ መገደሉን ሰምቻለሁ። እንግዲህ እዚያው አካባቢ ይሄ መረጃ አለኝ የሚሉ ሰው ናቸው። ስማቸውን መጥቀስ አልፈለጉም። ለምሳሌ እውነትህን ነው ከዚህ በፊት አሱም አንድ ሌላ ወንጀል ነው ይሄ የሞተው ሊሙ የጎማ ወረዳ ሞተር አሽከርካሪ ከአስራ አምስት ቀን በፊት ነው የሞተ። ይሄ ደግሞ በብሄር የምታየው ከሆነ ኦሮሞን ቀደም ሲል ተገሏል ያሉን ግለሰብ እሱ ከአማራ ብሄር ያለ ነው የሚመስለኝ። ይሄ ምንድን ነው ግለሰቦች የሚፈጠሩት ጠብና ቂም በቀል ለምንድን ነው ወደ ብሄርና ብሄረሰብ መውሰድ ይፈልጋል? አቶ አብዱል ከሪም የጅማ ዞን አስተዳደር እግዚአብሔር ይስጥልኝ። በአድማጮች ስም አመሰግናለ አመሰግናለሁ። አዲሶ አመሰግናለሁ። ሁሉም አዲሱን እናንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባችን የዛሬ የጋቢና እንግዳችን ነው። እንግዳችን ከ አስራ አምስት በላይ የሀገር ባለ ውለታዎች ናቸው ያላቸውን ሰዎች ታሪክ በድምጽ አዘጋጅቶ አሳትሟል። ሀገር ካስተዳደሩት አጤ ምኒልክና ቀዳማዊ ኃይለስላሴ ጀምሮ እስከ ኪነጥበብ ባለሙያዎቹ ሎሬት ጸጋዬ ገብረ መድን ድረስ በተለያየ የስራ ዘርፍ የታወቁ ሰዎችን ታሪክ በድምጽ እየመዘገበ ላጭ አጥማጭ አቅርቧል። የአርቲስት ተስፋዬ ገሰሰም እዚህ ውስጥ የተካተተ ነው። እንግዳችን እዝራ እጅጉ ነው። ዛሬ ምሽት ደግሞ አስራ ስድስተኛውና በገጣሚ ደበበ ሰይፉ ላይ የሚያተኮረውን የድምጽ ሰነድ ያስመርቃል። ይህን መሰረት አድርገን ከሀብታሙ ስዩም ጋር ቆይታ አድርጓል። እዝራ ለምን ታሪክን በድምጽ መመዝገብ እንደፈለገ በሚናገርበት ማብራሪያ ይጀምራል። አንደኛው ምክንያት ምንድን ነው? ያው ለአስር አመት ያት ያህል የሬዲዮ ጋዜጠኛ ሆኜ ስራ ሁሉ ጊዜ ሰዎች የድምጽ ሰነዶችን ለማግኘት ሲቸገሩ አስተውላለሁ። ለምን ልክ ሰዎች ሙዚቃ፣ መዝሙር፣ ነሺዳ እንደሚያወጡት ሁሉ ለምን እኔም ታሪክን በሲዲ አላወጣም የሚል ሀሳብ የዛሬ ስምንት አመት በሁለት ሺ ሶስት መጣልኝ። ግን ያው ሀሳብ ቶሎ መጣ ማለት ቶሎ ተግባራዊ ማድረግ አትችልም። ስምንት አመት ወሰደብኝ ሀሳቡን ተግባራዊ ለማድረግ በተለያዩ ጊዜያት የተለያዩ ግለ ታሪኮችን የግለሰቦችን፣ የውጭ ሀገርን፣ የሀገር ውስጥ በተለይ ሀገር ውስጥ ባለውለታዎችን ታሪክ እሰራ ስለነበረ እንዳሳታሚ ነት ፍቃድ አውጥቼ አልሰራም በሚል ነው። በሁለት ሺ ዘጠኝ ታኅሳስ ስድስት የህግ ባለሙያ የሆኑትን የተሾመ ገብረ ማርያም ታሪክ ለመስራት ወደዚህ ስራ ገብቻለሁ። የእኒህን ታዋቂ ሰዎች ታሪክ ለመሰነድ የምታልፍባቸውን ሂደቶች እስቲ ያጫውተኝ። ታሪካቸውን ለመሰብሰብ እውነተውን ለማጣራት ያሉ ሂደቶች ተተርከው ለአድማጭ እስኪደርሱ ድረስ ያሉትን ማለት ነው። እንግዲህ አሁን የሰዎችን ለታሪክ መሰብሰብ በእኛ ሀገር ከባድ ነው። ከዚህ ቀደም ያው ይህን ስራ አሁን በጋዜጠኝነት ስራ ከአስራ ዘጠኝ ዓመት በላይ ስለቆየው ከዚህ ቀደም ገናም ማሪ ያሉ የማሰባሰባቸው ድምፆች የማሰባሰባቸው ቪዲዮዎች ነበሩ። እነዛ ትልቅ እገዛ አድርገውልኛል። ስለዚህ የመጀመሪያው ሂደት ድምፆችን ማሰባሰብ የሰዎችን ግለ ታሪክ ማንበብ ነው። ከዛ በኋላ ይህንን ስራ ወደ ማሳተሙ ስትገባ ደግሞ ባለታሪኩን ቤተሰቦች ማግኘት፣ ስለ ባለ ታሪኩ የሚኖሩ የተለያዩ ጋዜጦችን፣ መጽሄቶችን፣ መጽሀፎችን መፈለግ በየቤተ መጽሀፍቱ እሱ በጣም ከባድ ለመናገር። ከዛ ደግሞ እሱን መልሰው እንደገና ለማሳተም፣ ለማሰራጨት እንደገና ስፖንሰር መፈለጉ አድካሚ ነበር። ግን እንግዲህ በእግዚአብሔር እገዛ ያሁሉን አልፈን አሁን ወደ አስራ ሰባተኛ ስራችን እየሄድን ነው ቀሪ ደግሞ እጃችን ላይ ያሉ ያላለቁ አራት ስራዎች አሉ እንግዲህ በዚህ ዓመት መስከረም ላይ ነሐሴ መጨረሻ ላይ አጠቃላይ የሰራናቸው ናቸው ስራ ወደ ሀያ አራት ሀያ አምስት ይገባሉ ማለት ነው እዝራ እንግዲህ አንድን ታሪክ አንደኛው ወገን የሚረዳበትና ሌላኛው የሚረዳበት መንገድ ይለያል በተመሳሳይ እንግዲህ የኒህን በፖለቲካው ዓለም በኪነ ጥበቡ ዓለም የሚታወቁ ሰዎችን ታሪክ ስትሰንድ ደግ ያልነበረውን ደግ አድርገኸዋል መልካም የነበረውን ደግሞ ክፉ አድርገህ ስለ ህዋል የሚሉ ቅሬታዎች መጥተው ቢያውቃሉ ቢመጡት እንዴት አድርገ ነው የምታስተናግዳቸው? የሚገርም ነገር ሀብታሙ ያው እኔ እነዚህ ስራዎች በምሰራበት ጊዜ የሰዎችን አወዛጋሪ ጎኖች አልሰራም። ምን ማለት ነው? በእኔነት ሁሉ ሰው አሉታዊ ነገር ላውጣበት ካል ፈጥረህም፣ ሆነ ብለህም ስለ አንድ ሰው አሉታዊ ነገር ማስወራት ይቻላል። ኢትዮጵያ ውስጥ ብዙ ቅሬታዎች አሉ። ከመሪዎቻችን ከአፄ ምኒልክ ከአፄ ቴዎድሮስ ከአፄ ኃይለሥላሴ መንግስት ባለማርያ ሁሉም መሪዎቻችን ብንጀምር ባለ ታሪኮች ብንጀምር። ነገር ግን እኔ የምነሳው ምንድነው ነው አንድ ሰው በሀገሩ ምን ውለታ ዋለ የሚለውን ነው መጀመሪያ ማነሳው። በእርግጥ አልፎ አልፎ ብዙም ባይሆን እከሌን በዚህ መልኩ አላየኸውም የከሌን ደግሞ ዝም ብለህ አሞግሰዋል የሚሉ ሰዎች መጥተዋል። ነገር ግን እኔ የማየው ትልቁ ነገር እኚህ ባላቸው ባለ ታሪክ ለኢትዮጵያ ምን ውለዋል። ለምሳሌ የጸሐፌ ትእዛዝ አክሊሉ ሀብተወልድን ታሪክ የመጠቀው ነገር ነው። ለሀገራቸው ትልቅ ውለታ አበርክተዋል። ነገር ግን እሳቸው ነው ደግሞ በዚህ መልኩ እንደዚህ እንደዚህ ነገር አድርገዋል ብለው አልጨበጠ መረጃ የሚያወሩ ሰዎች አሉ። እኔ ያንን ያው ብዙ ለማዳመጥም መረጥ ለም የውለትን ነገር ስለማልሰራ የሰዎችን ለሀገር የዋሉትን በጎ ውለታ አስተዋጽኦቸው ምንድን የሚለውን ብቻ ነው የምሰራው። እዝራ እንግዲህ አንተ ወጣት ነህ፣ በዕድሜ ስለማንተናነስ ወጣትነትህን አምነህ ተቀብለሃል ብዬ አስባለሁ። የቆየ ታሪክ መሰብሰቡ የባለፈው ዘመን ላይ የነበሩ ባለውለታዎችን ታሪክ መሰብሰቡ ምን ፋይዳ አለው? ለአሁኑ ለወጣት አለም ያለፉት ሰዎች ታሪክን መተረክ ምን ይጠቅማል ብለው የሚጠይቁ ሰዎች አሉ። ምን ፋይዳ ይኖረዋል ለአሁኑ ትውልድ? የመጀመሪያው ፋይዳ ምንድን ነው? ምን ይላል አንድ ብሂል? የወደፊትህን ለማወቅ ከፈለክ መጀመሪያ የነበርክበትን ማወቅ አለብህ። አንድ ሐኪም ሲመረምር መፍትሄ ለመስጠት መድኃኒት ለመስጠት መጀመሪያ የኋላ ታሪክህን ይመረምራል ምን በልተህ ነበር ምን ጠጥተህ ነበር የት ውለህ ነበር ይሁን ይመረምራል መድኃኒት ለማዘዝ ስለዚህ ለአንድ ሀገር ወይም ለአንድ ሰው መጀመሪያ የት ነበርክ ሀገር የት ነበረች እነማን ኢትዮጵያ ነበሯት የሚለውን ማወቅ አለብን የአሁኑንም የወደፊቱንም ለመተንበይ ማለት ነው ስለዚህ እንደዚህ ያልተነገረላቸው ታሪክ ባለውለታዎች በአስራ ዘጠኝ ሀምሳዎቹ አርባዎቹ ያሉትን መተረካችን በሲዲ ማቀማችን የሚመጣው ትውልድ ለእኔ ልጆች ለልጅ ልጆች ኢትዮጵያ ማን ነበረች የሚለውን ነገር በድምፅና በቪዲዮ ተሰንዶ በሲቪ ቁጭ ብሎ ያገኝታል። ይሄ መሆኑ አንድ ልቁ አስተዋጽኦ ይሄ ነው። ሁለት ደግሞ አሁን ዛሬ ደግሞ ታሪካቸው ጋር የተዘከረላቸው በእኔ በእኔና አንተ እድሜ ያሉ አስር ከአስራ አምስት አሁን ከሰላሳ አመት በኋላ አዛውንት የሚሆኑ ሰዎች ደግሞ እነሱም በተራቸው እኛም ታሪክ ልታ ይሰራል ብለው ይሰሩ ያበረታታል። ከሁሉም ግን ትልቁ ጠቀሜታው ብዬ የማስበው ምንድን ነው ኢትዮጵያ ታሪክ ያላት ሀገር እንደሆነች ባለውለታዎች ያላት ሀገሮች እንደሆነች ይታወቃል። ምርምር የሚያደርጉ ሰዎች በቀላሉ የድምፅ ሰነዶችን ማግኘት ይችላሉ። ያሁኔ ደግሞ አብዛኛዎቹ የምሰራቸው ከአስራ ስድስት ውስጥ ወደ አስራ አንድ አስራ ሁለት የሚሆኑት ኦዲዮ ናቸው። አይነት ውራኖች ምርምር ማድረግ ቢፈልጉ የተለያዩ መጽሐፎችን ማግኘት ቢፈልጉ ያሁኔ መጽሐፎችንም ወደ ኦዲዮ የመቀየር ስራ ሰርቻለሁ። ከዚህ ቀደም ከተፈሪ ዓለሙ ጋር አንድ ላይ በመሆን የኤርትራ ጉዳይን አሳተመናል። ይሄ ምን ጥቅም አለው አይነት ጉራኔ የሆኑ ሰዎች የተለያዩ መጽሐፎችን ታሪኮችን በድምጽ ያገኛሉ ማለት ነው። ጥቅሙ ብንዘረዝረው የሚያልቅ አይሆንም። የነዚህን የታላላቅ ኢትዮጵያን እንግዲህ ታሪኮች የያዙ አልበሞች ለገበያ እንደዋሉ ሰምቻለሁ። የገበያውና የሰዎች የአድማጮቹ ምላሽ እስካሁን እንዴት ነው? አበረታችም ተስፋ አስቆራጭም የሆኑ ገጠመኞችን እስቲ ያውጋኝ። ፈጣን መካከለኛ መደገምተኛ የሚባል ሽያጭ አለ። ይህም መካከለኛ የሚባል ሽያጭ ምቀስ ስያለ ሰው ጋር እየገባ ነው ለምሳሌ የዛሬ ሁለት ወር የራግናጭ የሚሊክንና የእቴጌ ጣይቱን ታሪክ በኦዲዮ ሲዲ አሳትሜ ነበር ለየ ብቻ የጣይቱን ለብቻ የሚሊክን ደግሞ ብቻ ማለት ነው ሶስትን አስራ አምስት ቀን ትንሽ አጋሚ ነበር። አሁን ደግሞ ኖፍት በአስራ አምስት ቀን ውስጥ ወደ ሰማንያ ሲዲ እንደዚህ አልቋል ብሎኛል ያፋራ ከባሳዩ ማለት ነው ስለዚህ እድገት እንዳለ አያለውም። አሁን ባለው ሁኔታ እኔ ምንም አይነት የገጠመኝ ኪሳራ የለም። ኪሳራ እድገት እንዲገጠመኝ ኖሮ ያው ስራውን አቆሞ ነበር። የሚደግፈኝም ፈንድ የሚያደርገኝም ያን ያህል ከፍ ያለ ድርጅት ስለሌለ ት የተለያዩ ኩባንያዎችን እየጠየቅኩ አንዳንድ ጊዜ ያው እየለመንኩኝ ይህንን ስራ ለማስኬት እያለሁ እና በእኔ እምነት ትርፋማ በገንዘብ ደረጃም ስናየው ከዚህ በላይ ግን ትርፋማ መሆን እንዳለብኝ ደግሞ አምናለሁ። Can we just talk? Can we just talk? Talk about where we're going before we get lost. Can me out can Can't get where we went without knowing. I've never felt like this before. I apologize if I'm moving too far. Can we just? talk? አድማጮች እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሆን እያልን ሞክቢል ያበሮ በመረጠልን ሙዚቃ እንሰናበታቸዋለን። Before we get lost, maybe I'll find it. I've never felt like this before. I apologize if I'm moving too far. Can we just talk? Can we just talk? Figure out where we're going Oh no nah. Pair out a few, left some flowers in the room. i make sure I leave the door unlocked. Now I'm on the way, swear I won't be late, I'll be there by five o'clock. Oh, you've been dreaming about it, and I'm what you want. Kun Radio, Sagali Amerikati.